የኢትዮጵያ መንግስት የአዲስ አበባና የኦሮሚያ ዞን የተቀናጀ ማስተር ፕላን ያለውን እቅድ ተግባራዊ እንዲያደርግ የምዕራብ ሸዋ፣ የወለጋ፣ የአርሲ፣ የባሌና የምስራቅ ሐረርጌ ነዋሪዎች በተለይ ተማሪዎች ተቃውሟቸውን በአብዛኛው በሰላማዊ መንገድ ለመግለጽ ሞክረዋል እየሞከሩም ነው። እቅዱ ወይም ፕላኑ በልማት ስም በአዲስ አበባ ዙሪያ የሚኖረውን ሕዝብ ከነባር ይዞታው የሚያፈናቅል፣ ገበሬዎቹን የእርሻ ማሳ የሚያሳጣ ነው ብሎ የፈራው ሕዝብ ቅሬታና ጥያቄውን በሰላማዊ መንገድ ግን በተለያየ በሰልፍ፣ በአድማ፣ በጽሁፍ ወዘተ መንገድ መግለጽና ማቅረብ ሊቀንስ የማይገባው ሰብአዊ ዲሞክራሲያዊና በኢትዮጵያ ሕገ መንግስት የተረጋገጠ መሆኑን ማህበራችን ያምናል። የማህበራችን ዜጎቹ የሚያነሱትን ጥያቄዎች የተሳሳተም ይሁን ተገቢ፣ በተጨባጭ ስጋት ይመንጭ በስሜት ይነሳ፣ መንግስት ጥያቄውን ላነሳው ህዝብ ተገቢውን መልስና ማብራሪያ የመስጠት ኃላፊነት አለበት ብኖ ያምናል። ኢትዮጵያ መንግስት ግን ጥያቄ ያነሳውን ህዝብ ወይም የህዝብን ወገንን የተለየ ስም በመስጠት ጦር አዝምቶ ህይወትና፣ አካል ሀብት ማጥፋቱን የህግም የስነ ምግባርም የሞራልም ኃላፊነት እንደማይሰማው የሚጠቁም በመሆኑ ማህበራችን እርምጃውን አጥብቆ ያውግዛል። በመግለጫችሁ እንደጠቀሳችሁት ኦሮሚያ ላይ በተነሳው ተቃውሞ የኢትዮጵያ መንግስት የሰጠውን ምላሽ አውግዛችኋል። መንግስትና ተቃዋሚ ወገኖች ይህንን ልዩነት እንዴት ሊፈቱ ይገባል ብላችሁ ታምናላችሁ? እንግዲህ እንደምናየው ከሆነ ኢትዮጵያ ውስጥ ያለውን ይህን ችግር መፍታት የሚችለው መንግስት የተቃዋሚን የተጎዱ ሰዎችን በዚህ ጉዳይ ላይ ችግር የደረሰባቸውን ሰዎችን በማነጋገር ጉዳዮችን በሰላም መንገድ መፍታት ነው ያለበት። ይሄ ነገር ይሆናል ብሎ በጉልበት ጦር አንስቶ ጥቃት ከማድረስ ይልቅ በጠረጴዛ ዙሪያ ቁጭ ብሎ ችግራቸውን አካባቢ የሚነሱ ሰዎችንም የሚነሱ ከሆነ የሚነሱበትም ምክንያት አይ አይን መነሳት ካልፈልጉ ደግሞ እዛ ቀያቸው ላይ መኖር እንደሚችሉ ኢትዮጵያዊ መብታቸው ስለሆነ። ሁለተኛ ነገር ደግሞ ይሄን ያህል አንስቶ እዛ ድረስ ሰዎችን የሚያስነሳ ኢትዮጵያ ውስጥ ልማት ያለም አይመስልም። ስለዚህ መንግስት ከህዝብ ጋር ከህዝብ ጋር ሆኖ በሰላም የሚፈታ ነገር ጦር አዝምቶ ይሄን ሁሉ ጉዳት ማድረሱን ተቃውመናል፣ መፈታትም ያለበት በጠረጴዛ ዙሪያ ነው ብለን እናምናለን። ከዚህ መግለጫ በኋላስ የኢትዮጵያ መንግስት ምን እንዲያደርግ ትፈልጋላችሁ? ኢትዮጵያ መንግስት ማድረግ የምንፈልገው ያው ከዚህ ስራው ተጠናቀቦ እነዚህ በህይወታቸው ላለፈውም ካሳ እንዲከፈል የታሰሩትም በአስቸኳይ እንዲፈቱ ይህንም ጉዳይ የቆሰሉና ችግር የደረሰባቸው ሰዎችንም ተገቢውን እንክብካቤ እንደደረግላቸውና ጥያቄውን በሰላም እንዲፈታ በዚህ ጉዳይ ላይ የተሰማሩት ሰዎች በዚህ ጉዳይ ላይ ችግር ያደረሱ ሰዎች ለህግ እንዲቀርቡ ነው እኛ ድርጅታችን በጽኑ የሚጠይቀው። አቶ መሐመድ ሁሴን ከነጃሺ ኢትዮ ጀርመን ሙስሊሞች ማህበር ለሰጡ ማብራሪያ በጣም አመሰግናለሁ። እኔም በጣም አመሰግናለሁ።